ኢትዮጵያ ውስጥ ከሁለት ዓመት በላይ የዘለቀው የፖለቲካ ቀውስ የማህበረሰቡን የዕለት ተዕለት ኑሮ ከማወክ በተጨማሪ በየደረጃው ባለው የመማርና ማስተማር ሂደት ላይ ተጽዕኖ ማሳደሩ እየታየ ነው። በተለያዩ ዩኒቨርሲቲዎች አሁንም ትምህርት እንደሌለ ቢገለጽም አንዳንድ ዩኒቨርሲቲዎች ግን ቀስ በቀስ ወደ መማርና ማስተማሩ ሂደት እየገቡ እንደሆነ የሀገር ውስጥ ዘገባዎች ያመለክታሉ። የፖለቲካ አለመረጋጋቱ ተጽዕኖውን ካሳረፈባቸው ዩኒቨርሲቲዎች ውስጥ ሀሮማያ፣ መቱ፣ ወለጋ፣ አምቦ አዳማ፣ ወልዲያ፣ ጎንደር፣ ባህር ዳር፣ አድግራት እና ሌሎች ዩኒቨርሲቲዎች ይጠቀሳሉ። በሀሮማያ ዩኒቨርሲቲ በሁሉም ግቢዎች ትምህርት መጀመሩን የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጨመዳ ፊኒንሳን ጠቅሰው የአገር ውስጥ መገናኛ ብዙሀን ዘግቧል። በተቃራኒው በባህር ዳር ዩኒቨርሲቲ አሁንም የመማሪያ ክፍሎች ባዶ ሆኖ የመማር ማስተማሩ ሂደትም እንደተቋረጠ መቀጠሉን ዘገባዎች አክሎበታል። አድግራት ዩኒቨርሲቲ ተማሪዎች ወደ ግቢው እየተመለሱ እንደሆነ ዶችቤሌ ያነጋገራት ስሟ እንዳይገለጽ የፈለገችው ተማሪ ከጓደኛዋ ጋር በጋራ ገልጻለች። ማክሰኞ ለት ጀምሯል፣ ግን ትላንትና ምናምን ስብሰባ ስለነበረ ዛሬ ነው በደምብ ክላሴ ገባ ነው። ሲጀመር ወዳው ነው ላይብራሪና ክላሴ የተጀመረው። የአማራና ኦሮሞ ተማሪዎች ብዛት ስላልገቡ ነው እንጂ እስካሁን አልገቡም እነሱ አይ አሁን ገብተዋል ገብተዋል። ያው ሁለቱም እየተከፋፈሉ ነው ግን ያው ትላንስ ግቢ ስለተከፈተ ከተከፈተ በኋላ ደህና ነው ተማሪው እየተረጋገ ይመስላል። ከአስራ አራት ሺህ በላይ ተማሪዎች በሚያስተናግደው አድግራት ዩኒቨርሲቲ በተማሪዎች መካከል ግጭት ከተከሰተ በኋላ ተማሪዎችን ሰብስቦ በማነጋገር የጋራ መግባባት ስለተፈጠረ ተማሪዎቹ ከዛሬ ሳምንት ጀምሮ ሙሉ በሙሉ ወደ መማርና ማስተማር ተመልሰዋል የሚሉት የዩኒቨርሲቲው የሕዝብ ግንኙነት ኃላፊ አቶ ዮሐንስ ከበደ ናቸው ተማሪዎቹ በብሔር ተከፋፍለው እንደሚገኙና አሁንም ስጋት አላቸው መባሉን አስመልክቶ ለቀረበላቸው ጥያቄ አቶ ዮሐንስ እንዲህ ይላሉ። አሁን ከአማራ ክልል የመጡትም ከኦሮሚያ ክልል የመጡትም በስፋት ነው ውይይት የተካሄደበት። ስለዚህ አንድ ሁለት ልጆች ወደ ቤት ጥቂት ልጆች ወደ ቤት ሄዱ እንዳሉ በወሬ ደረጃ ሰምተናል። ስለዚህ አሁን ቁጥጥር እያደረግ ነው ያለው ተማሪ ግዛት ክልል ነው ማወቅ ስለዚህ በተለያዩ ድረገጾችም በተለያዩ ሚዲያዎችም ተማሪው ሰላም እንደሆነ ተማሪው ተመልሶ መማር ማስተማር ሂደቱ እንዲከታተል እየተናገርን ያለው ትምህርት ሚኒስትርም መግለጫ ሰጥተዋል። ስለዚህ ይሄ በስፋት እንደዚ አይነት ነገር አለ ተብሎ የሚወራው ከእውነት የራቀ ነው። አሁን ለምሳሌ የሶሻል ሳይንስ እና ኤፍቢ ኮሌጆች በስፋት የአማራ ተወላጆች ያሉበት ነው። የትግራይ ተወላጅ የሌለበትም ኮሌጅም አለ አስራ ስድስት አንድ ኮሌጅም ያሉባቸው ኮሌጆች አሉ። ስለዚህ ኮሌጆች ግን ሁሉ የማራ ሰባት ሂደት እያከሉ ናቸው። ከባለፈው ማክሰኞ ጀምሮ ከአምቦ ዩኒቨርሲቲ ግማሹ ተማሪ ወደ ቤተሰብ ተመልሷል የሚሉት የዩኒቨርሲቲው ተማሪ ያለውን ሁኔታ እንዲህ ይገልጻሉ። ትምህርት ሚኒስቴር እስከ ነገ ምናምን ተመለሱ ብሏኔ ተመለሱ ምናምን ያለው ነገር የለም። ልጆቹንም መቼ ትናንትና ምናምን በስልክ እንደሰማሁ እዛ አለውም ስብሰባ ምናምን ልጆቹን ሊሰበስቡ ምናምን ፈልገው ነበር እና ከዛ ስብሰባ የሚገባ ጠፋ። ከዛ በቃ ያው ምንም መፍትሄ የለውም እንዲ ቁጭ ብለዋል። ስለዚህ አሁን መቼም ተማሪ የሚመለስ አይታወቅም ማለት ነው። አይታወቅም ግን አንዳንድ ተማሪ የተመለሰ ነው ተብሎ የትምህርት ሚኒስቴር ተመለሱ የሚል ማስታወቂያ አንዳንድ ተማሪ የተመለሰ ነው ብለዋል። በዚ ቀን ተመለሱ ምናምን ያለው ነገር የለም። የአምቦ ዩኒቨርሲቲ ተማሪው በትናንትና እለት የወለጋ ዩኒቨርሲቲ ተማሪዎች ትምህርት መጀመሪያቸውን እንደሰሙና እንዲሁም ወልዲያም ቀስ በቀስ ወደ ትምህርት እየተመለሱ እንደሆነ መስማታቸውን ይናገራሉ። አንድ የወልዲያ ከተማ ነዋሪ ደግሞ እንዲህ ስሉ አክሎበታል። ወልዲያ አካባቢ ከአንድ ሺ አምስት መቶ አካባቢ በላይ ተማሪዎች ዶርሙ አንድ ዶርም ተቃጥሎ ነበር። ያ ሲቃጠል ወጥተው እስካሁን አልመለሱም። እንደሚመለሱ ያው ጥረት እየተደረገ ነው። በኢትዮጵያ ከሰላሳ በላይ የሕዝብ ዩኒቨርሲቲዎች ሲኖሩ በዚህ ዓመት ብቻ ከአንድ መቶ ሰላሳ ሺህ በላይ አዲስ ተማሪዎችን መቀበላቸውን የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ መረጃ ያመለክታል።